ባለብዙ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፈው ዕለታዊው የጋቢና መሰናዷችን ጀመረ። ዛሬ ዕለቱ ሰኞ ሰኔ 21 2013 ዓ ም የዕለቱ አስተናጋጃችሁ ደግሞ ስመኝሽ የቆየ ነኝ ከዕለቱ አቀናባሪያችን ኤልያስ አስማረ ጋር በመሆን ለምሽቱ ያዘጋጀናቸውን ዝግጅቶች ወደ እናንተ እናደርሳለን በቅድሚያ ጥቂቶቹን እናሰማችሁ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነጭ ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ እውነታው ግን ያ አይደለም ቁጭ ብሎ ማየት አችልም ቁጭ ብለ ለውጥ አሳምጣም ስለዚህ መጓዝ ነው ያለበት። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ግጭቶችን ለማብረድና ሰላምን ለማበረታታት ወጣቶች ትልቅ ሚና አላቸው። ቀደም ሲል የሰማችኋቸው በዚህ በጎ ስራ ከተሰማሩ በጎ ፈቃደኛ ወጣቶች መካከል የሆኑትን የሰላም ተጓዦች ነው በምሽቱ ሰፋ ያለ ጊዜ ሰጥተን እናናግራቸዋለን። መስማት የተሳናቸው ሰዎች በቀዶ ጥገና አማካኝነት የማዳመጫ መርጃ መሳሪያዎችን በመግጠም መስማት እንዲችሉ የሚያደርግ ቴክኖሎጂ የሚያስቀኝ ዘገባም ይኖረናል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አሰናድተናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። አሁን በቅድሚያ ከዓለም ዙሪያ እያሰባሰብናቸውን ወሬዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። የማዕከላዊ ሶማሊያ የደህንነት ባለስልጣናት በመደግ ክልል ከደረሰው የመሳሪያ ጥቃት በኋላ ቢያንስ ሰላሳ ሰዎች ህይወታቸው ማለፉን አስታወቁ። የአካባቢው ባለስልጣናት ለአሜሪካ ድምፅ እንደገለጹት ከሆነ በአካባቢው በሁለቱ በኩል በነበረው የተኩስ ልውውጥ ሲቪል ሰዎችን ጨምሮ ሰላሳ ሰዎች ህይወታቸው ማለፉን ገልጸዋል። ለመገናኛ ብዙሃን መረጃ ለመስጠት ፈቃድ የሌላቸውና ስማቸው እንዳይጠቀስ የፈለጉ የአካባቢው ባለስልጣን ጥቃቱ የተጀመረው ታጣቂዎች ለከተማው ቅርብ በሆነው ካምፕ አቅራቢያ በመኪና ላይ ባጠመዱት ፈንጂ አማካኝነት ነው ያሉ ሲሆን፣ የጋልሙደግ የመረጃ ሚኒስትር አህመድ ሽሬ ፋላግል ለአሜሪካ ድምፅ የሶማለኛው ክፍል የክልሉ ኃይል ጥቃቱን በመመከት የህይወት መጥፋትን ታድጓል። ብለዋል ፋላ ግል አክለውም ሶስት ወታደሮች ህይወታቸውን ሲያጡ ሌሎች ሰባት ደግሞ መጎዳታቸውን ገልጸዋል። በተጨማሪም ሚኒስትሩ ዝርዝሩን ባያብራሩም መቶ ታጣቂዎች ሲሞቱ ሌሎች ብዙዎችም ከነ ህይወታቸው አልተመለሱም ብለዋል። እሁድ ዕለት ለደረሰው ጥቃት አልሻባብ ኃላፊነቱን የወሰደ ሲሆን ሰላሳ አራት የሚሆኑ የጸጥታ ኃይሎችን መግደሉን ተናግሯል። ከጋልጋዮ ደቡብ ምስራቅ በ200 ኪሎ ሜትር ርቀት ላይ የምትገኘው ዊሲል አልሻባብ የተቆጣጠራት ሲሆን በሚያዝያ ይም ላይም ባልታወቀ ምክንያት የመንግስት ኃይሎች የቤድዌይንን ለቀው ከወጡ በኋላ ቡድኑ ይዟታል። በዊስል ከተማው ከደረሰው ጥቃት ሁለት ሰዓታት በኋላም የክልሉ ባለስልጣናት በአልሻባብ ቡድን አባልነትና በሽብርተኝነት የተከሰሱ ሀያ አንድ ሰዎች ላይ እርምጃ መውሰዳቸውን የክልሉ የፖሊስ ኃይል ኮሎኔል ሙሚን አብዲ ሺሬ ለመገናኛ ብዙሀን ተናግረዋል። በደቡብ አፍሪካ የኮቪድ አስራ ዘጠኝ ወረርሽኝ እጅግ አገረሸ። የጤና ባለስልጣናቱ በትናንትናው ዕለት ብቻ አስራ ሰዎች ላይ ቫይረሱ መገኘቱንና አንድ መቶ ሀያ ሁለት ሞቶች መመዝገቡን አስታውቀዋል። ፕሬዚዳንት ሲሪል ራማፎሳ ዴልታ የተሰኘው የቫይረሱ ዝርያ ከማገርሸቱ ጀርባ ያለ ምክንያት ነው ሲሉ ትላንት እሁድ ምሽት አስታውቀዋል። አዲስ በወጣ የቁጥጥር ደንብ መሰረትም የቀብር ስነስርዓት ካልሆነ በስተቀር ማንያቸውም ማህበራዊ መሰባሰቦች የታገዱ ሲሆን የቀብር ስነስርዓቱም በሀምሳ ሰዎች ብቻ እንዲፈጸም ተወስኗል። በተጨማሪም የአልኮሆል መጠጦች ሽያጭ የታገደ ሲሆን የሰአት እላፊ ደንቡም ተራዝሟል። ዩናይትድ ስቴትስ በሰሜናዊ ሶሪያ በኢራቅ ድንበር ላይ ባደረገችው ጥቃት በኢራን የሚደገፉ አምስት የሚሊሻ ወታደሮችን መግደሏን ሰኞ እለት የወጣው ዘዋር ሞኒተር አስታወቀ። መቀመጫቸውን በብሪታንያ ያደረጉ የሶሪያ የሰብአዊ መብት ታዛቢ የዩናይትድ ስቴትስ ተዋጊ አውሮፕላኖች ቢያንስ አምስት በኢራን የሚደገፉ የኢራቅ ሚሊሻዎች ሲሞቱ ሌሎች ብዙዎች ተጎጥተዋል ሲሉ አስታውቋል። ሶሪያ ውስጥ ከሚገኙ ምንጮች መረጃውን የሚያሰባስበው ዘዋር ሞኒተር በጥቃቱ ወታደራዊ ቦታዎች ኢላማ መደረጋቸውንም አስታውቋል። አድማጮች ለሰኞ ምሽት ያስኩላችሁን አጫጭር ዜናዎች እዚህ ላይ ጨርስኩኝ። ከቀሪ የጋቢና ቢ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው እናመሰግናለን። አድማጮቹ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በተለያዩ ስፍራዎች ግጭቶችን ባስተናገደችው ኢትዮጵያ የሰላም እጦት የብዙሃን አንገብጋቢ ችግር ነው። ይህን የተረዱ ወጣቶች ለሀገሪቱ ሰላምና መረጋጋት ይበጃሉ የሚባሉ በጎ ተግባራትንና አስተማሪ መርሃ ግብሮችን እያከናወኑ ይገኛሉ። ከነዚህ መካከል ልንጠቅሳቸው የምንችላቸው ወጣቶች ጋር ዛሬ ዘለግ ያለ ውይይት እናደርጋለን። በኢትዮጵያ የተለያዩ ስፍራዎች በእግርና በመኪና በመዞር በመቶዎች ኪሎ ሜትሮች የሚለካ ጎዳናዎችን በማ ለማቆራረጥ ከአጋሮቻቸው ጋር በመሆን ስለ ሰላም የሰበኩ የሰላም ተጓዦች ናቸው። የዛሬ ምሽት እንግዶቻችን ቆይታቸውን ያደረጉት ከሀብታሙ ስዩም ጋር ነው። በቅድሚያ ራሳቸውን ያስተዋውቃሉ። እሺ፣ እኔ ዮናስ ቦስኮ ባላለው የሰላም ተጓዦች አስተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተ ክርስቲያንና እኛ በመሆን በጋራ ነው የምንሰራው። ሶዲያና ሸቱ ባላለው በዚህ ጉዞ አባል ተጓዥ ነኝ። ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞ ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር። ጉዞው የሚያካልለው የመጀመሪያ ዙር ጉዞን ያደረግ ነው። ያንን ጉዞ የተደረገው ከሚያዚያ ሁለት ከአዲስ አበባ በመጀመር አባይ በረሃ ደብረ ማርቆስ፣ ጎንደር ደሴና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ፣ ጉዞን ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት፣ በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከጤው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወተ ያለች ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖትና የተወጣጡ ሲሆን፣ ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች። ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁም ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ? ያው እንዳልከው ረዥም ጉዞ ነው ያደረግነው። ጉዞ አድካሚ ነበር። ብዙ ነገሮች ይሆናል። ብዙ ሰዎችንም አግኝተናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም፣ ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍ ነው። እኛ በዋናነት ተደራሽ እያደረግን የተጓዝ ነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስንነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በእግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝ ነው። ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ሕዝብ ያገኘ ነው። በጥሩ አቀባበል ነው ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥምን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጡ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን በኢትዮጵያዊ ማንነት በእያንዳንዱ በኦሮሚያም ክልል በአማራ ክልል ያገኘ ነው ኖርማል፣ ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሀሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለ። ከነሳሆው አይቀር ዮናስ፣ በርካታ ኪሎሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ? በጉዞ ያው ፈታኙ ነገር የምር የነበረው መጀመሪያ ላይ ጉዞውን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄኑ የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረዥም ርቀት ረዥም ኪሎ ሜትር ሴቶችም ወንዶችም ስለሆነ የተጓዝ ነው ትንሽ የመድከም ይሄ ባሰብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለለ ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም። ሶሊያና ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል፣ ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዚ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴት አድርጋችሁ ተወጥታችሁ ወደዚህ ረጅም ጉዞ ለመግባት ወስናችሁ? ያው የሌሎችንም ትንባልልም፣ እኔ በበኩሌ እንደዚህ አይነት ነገሮች ተፈጥረውብኝ ነበር። ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብ ነገር አይደለም። ሀገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅምህ እንትን የምትል አያደርግም። እና ቁጭ ብለ ማየት አችልም። ቁጭ ብለ ለውጥ አታመጣም። ስለዚህ መጓዝ ነው ያለብን እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረግኩት፣ እንጂ ብዙ ወደኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም። ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮቹ የምታውቁበት፣ ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባችሁ የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ ከአንተ እንጀምር። በአጠቃላይ ጉዞ የተጀመረው ሚያዝያ ሁለት ነው በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተውጣጡ ሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝነን እና ደግሞ ከባድ የምንለው ገጠመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ ምክንያቱም አንደኛው ሰው ከኛ ጋር ተጉዞ ነበር። እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር ወ የህክምና ጣቢያ ፈልጎ ነበር። እግረ መንገዳችንን የተገኘ የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና ምስኪና አራሽ ሆኖ ነው በማያውቀው ግር ግር እግሩን በጥይት የተመታው። ለዚህ ረዥም ኪሎ ሜትር ከኛ ጋር በእግሩ ተጉዞ ነበረ። ስለዚህ ሁላችንም አእምሮ ውስጥ የተፈጠረው ምንድን ነው የረባ እንኳን ሰው ተመቶ ተጎርቶ እንኳን መታከሚያ በሌለበት በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በእኛ በግል እያንዳንዱን ያረፍነው ሁሉ ነገር ለተጓዞች የሚያስፈልገውን ነገሮች ሁሉ ስንሄድ እያረፍነው በደሴ ሀገረ ስብከት፣ በካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ የነበሩብን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ ይህን ያል አሳዛኝ ከነገርኩ ውጭ በግላችን ይሄ የሚያሳዝን ነገር ነው የገጠመን። ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም። ግን ያስከፋን ነገር እቺ ነች ማለት ነው። ሶሊያና አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ? ገጠመኝ ለሚባለው አላውቅም፣ ግን አፋር አካባቢ የሚሰሩ ቤቶች አሉ እና እነዛም ቤቶች የሚሰሯቸው ሴቶች ናቸው ያ ነገር በጣም ነው የሚገርመኝ። የሴትን ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ጸብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት። ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግርን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባን እና ይሄ ነገር ልብ ውስጥ የሚቀርብ ነገር ነው። እንደዚህ ነው የገጠመን። አመሰግናለሁ። ዮናስና ሶሊያና ከመለየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያን ሰብካችኋል። በመጪ ዓመታት ልታደርጓቸው ያቀዳችኋቸው ለህዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን? የመጀመሪያ ጉዞ እንዳልነህ እንግዲህ አንተም እኛም ሁሉም የኢትዮጵያ ዜ ኢትዮጵያ እንደሚያውቀው ሀገራችን ተሄዳ የምታልቅ አይደለችም። በአንድ ጉዞም ስለሰላም ሰላም ሰብከናል ብለን አናምንም። ጅማሬ የሚጀምር ነው። አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልምናሳውቅ የምንፈልገው ነገር ህጻናት፣ ሴቶች፣ ናቅመ ደጋፎች፣ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ እንደ አንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎትም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካሚና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለችው የካቶሊክ ካቶሊክ ቤተክርስቲያን በጣም እናመሰግናለን። ምክንያት በሁለተኛ ዙር ለረዥም ጊዜያት የሚፈጅ የእግር ጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን። ሶሊያና፣ ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስብባቸው ወይንም ደግሞ ልሰርባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ይሆን ከዚህ ጉዞ? አዎ አንደኛ ነገር እንደወጣት ወጣት ይህን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላውቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ላይ በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነው ስትል ኢትዮጵያ ምንድነች ስትባል ስለ እሷ በሙሉ ልብ መናገር አለብን። ጉዞዎችን ይቀጥላል። አሁንም ሌላ የሀገሬን ክፍል ማህበረሰብ፣ አኗኗሪ ቦታዎችንም በሰላም ብዙ ምክንያት አያለሁ እናያለን ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነጻ እድል ነው። ምንም ብትሆን ሰው በመሆኑ ብቻ ልትጓዝበት የምች ለው የተፈጠረ እድል ነው። በዚህ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን እፈልጋለሁ እና ይህ ጉዞ ምንም አይነት ሃይማኖትንም ዘርንም የማይጠይቅ ነጻ እድል ነው እና እንደኔ ወጣት የሆኑ ሰዎች ታዳጊዎችም ይህን ነገር ተካፋይ ቢሆኑ ጊዜ መልእክቴን አስተላልፋለሁ። ዮናስ ቦስኮ እና ሶሊያና አሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ መኛለሁ። መልካም ምሽት ይሁንላችሁ። እሺ፣ መልካም ምሽት፣ ሰላም። ጣቶቹ ሰላምን ለመስበክ እያደረጉት ያለው እንቅስቃሴ የሚበረታታ ነው። ከሀብታሙ ጋር ለነበራቸው ቆይታ እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። ቀጣዩ መሰናዷችን መስማት ለተሳናቸው ሰዎች መልካም ዜና የሆነ ቴክኖሎጂ ያስተዋውቀናል። መስማት መሳን በማንኛውም እድሜ ላይ ሊያጋጥም የሚችል የጉዳት አይነት ነው። በዓለም ዙሪያም በሚሊዮኖች የሚቆጠሩ ሰዎች በየጊዜው በተለያዩ ምክንያቶች ጆሯቸው መስማት ያቆማል። የዓለም የጤና ድርጅትም በጎርጎሮሲያዊኑ 2050 ላይ ማለትም ከ29 ዓመት በኋላ 2.5 ቢሊዮን ን ሰዎች መስማት ይሳናቸዋል ሲል ተንብዋል ይህ አይነት ችግር ሲያጋጥም ታዲያ አፍሪካ ውስጥ በቀዶ ጥገና እና በማዳመጫ መሳሪያዎች አጋዥነት ሰዎች በድጋሚ ድምጽ መስማት እንዲችሉ ማድረግ እየተቻለ ነው። በናይጄሪያ ለመጀመሪያ ጊዜ ለሶስት እና ለስድስት አመት መስማት የተሳናቸው ህጻናት በቀዶ ጥገና አማካኝነት አጋዥ መሳሪያዎች ተገጥመውላቸዋል ይለናል በናይጄሪያ የሚገኘው ዘጋቢያችን ባርካ ባሽር። የደረሰን ዘገባ ቀጥሎ ይቀርባል። ሶስት አመቱ ብራይተስት ፓንማም የተቀቀለውን እንቁላል በማንኪያ እየመታ ይጫወታል። ልክ በሱ ዕድሜ እንዳሉ ሌሎች ህጻናት አዳዲስ ድምጾችን መስማት ያስደስተዋል። ሆኖም ከሌሎች ህጻናት የሚለየው እድሜ ለካክሌር የቀዶ ጥገና መስማት የጀመረው በቅርቡ መሆኑ ነው። የህፃኑ አባት በግንቦት መጀመሪያ ላይ ለልጁ በተደረገው ቀዶ ጥገና ደስተኛ መሆኑን ይገልጻል። ልጃችን ቀዶ ጥገናውን በማድረጉ በጣም ደስተኛ ነን። ደግሞ ከአሁኑ መሻሻል አይተናል። እየዳነ ይመስላል። የማይሰማው ጆሮ መዳኑ ለእኛ ትልቅ እፎይታ ነው። ብራይተስት በአሚኑ ካኖ የመማሪያ ሆስፒታል የጆሮ ቀዶ ጥገና የተደረገለት የመጀመሪያው ህመምተኛ ነው። ሁለት ከቱርክና ከጣሊያን የመጡ ዶክተሮች ቀዶ ጥገናውን የመሩት ሲሆን በሆስፒታሉ ከአንገት በላይ ህክምና ኃላፊ የሆኑት ዶክተር ሙሐመድ ጋዛሊ ሀሺምም በቀዶ ጥገናው ላይ ተሳትፈው በህክምናው ዙሪያ ትምህርት ቀስመዋል። ይህም ህክምናው በካኖ ለሚገኙ ሌሎች በሽተኞችም እንዲሰጥ ለማድረግ እንደሚረዳ ዶክተር ሀሽም ይናገራሉ። ሁለቱ ሰዎች ከውጭ በመምጣታቸው ፈጣሪ እናመሰግናለን። ቀዶ ጥገናውን አድርገን ለመስማት የሚያግዘው መሳሪያ በተሳካ ሁኔታ እንዲገጠም አድርገዋል። አንደኛው ህፃን የስድስት ዓመት ልጅ ሲሆን፣ ሌላኛው የሶስት ዓመት ህፃን ነው። እናም ምንም ችግር ሳይገጥመን አከናውነነዋል። ስኬታማ ነበር። ቀዶ ጥገናውን ባከናወኑት ዶክተሮች የተገጠመው የመስሚያ ማገዣ መሳሪያ ድምፅን ወደ ኤሌክትሪካዊ ንዝረት ይቀይራል። ሀሺም እንደሚሉት መሳሪያው ከመከፈቱ በፊት ግን ህመምተኛው ከቀዶ ጥገናው ማገገም አለበት። በቀዶ ጥገናው ወቅት ሙከራ አድርገን እንደሚሰራ አረጋግጠናል። ሆኖም ቀዶ ጥገና የተደረገበት አካባቢ እስከሚድን ድረስ የመስሚያ መርጃ መሳሪያውን አንከፍተውም። ከዳነ በኋላ ግን እናብረዋለን። የብራይተስት መስሚያ መርጃ መሳሪያ በቅርቡ ነው እንዲበራ የተደረገው። ሆኖም ሀሽም እንደሚሉት መሳሪያው ኖሮም ብራይተስት መሳሪያው የሚሰጠውን ድምፆችና ንዝረቶች ለመረዳት ጊዜ ያስፈልገዋል። ሙሉ ለሙሉ መስማት የተሳናቸው ወይም ለመስማት በጣም የሚቸገሩ ሕጻናት በንግግራቸው ላይ ችግር ያጋጥማቸዋል። ደንብ የመገንባ ቱኩም እና መናገር ካልቻለ እሱንም ማስተማር ያስፈልጋል። ያ ደግሞ ተጨማሪ ሥራ ነው። ልጁ የተለያየ ድምፆችን መስማት ሲጀምር ለእሱ ምን ትርጉም ይሰጠዋል? ሰዎች የሚሉትን መረዳት እስኪጀምር ቤተሰቦቹ በየጊዜው መረዳት አለባቸው። የመስሚያ መርጃ መሳሪያ ተከላው ከ6 ሚሊየን ናይራ ወይም 14600 የአሜሪካ ዶላር በላይ የሚያወጣ በመሆኑ ቀዶ ጥገናው የማህበረሰቡን መተጋገዝ እንደሚጠይቅ ሐሺም ያስረዳሉ። በዩናይትድ ስቴትስ ተመሳሳይ ቀዶ ጥገና እስከ 80 ሺህ የአሜሪካ ዶላር ሊያወጣ እንደሚችል ዲስከቨር የተሰኘ መጽሔት ግንቦት ወር ላይ ዘግቦ ነበር። የስድስት ዓመት ሴት ህጻንም በተመሳሳይ የመስሚያ መርጃ መሳሪያው በሆስፒታሉ ሊገጠምላት መቻሉ ዓለምን የበለጠ ለመመርመር የሚያግዝ ኃይል እንደሆነ ባለሙያዎቹ ይናገራሉ። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። አሁንም ቆይታችሁ ከኛ ጋር ይሁን። አሁን ሰዓቱ የስፖርት ነው። ሀብታሙ ስዩም እንደተለመደው የሀገር ውስጥና የውጭ ሀገር ስፖርት ወሬዎችን ሰብስቦ የሚከተለውን አሰናድቷል። የኢትዮጵያውያኑ አትሌቶች ታየ ግርማና መሰረት እንግዱ በጣሊያን ጄሶሎ በተደረገ የዓለም አቀፍ የግማሽ ማራቶን ውድድር ላይ ባለ ድል ሆነዋል። የጄሶሎ ሙንላይት ግማሽ ማራቶን እየተባለ በሚጠራውና በሞቃታማ አየር ሁኔታ ውስጥ በተደረገው ውድድር በወንዶች ታየ ግርማ በ1 ሰዓት ከ4 ደቂቃ 11 ሰከንዶች ውድድሩን በማጠናቀቅ ሲያሸንፍ ኬንያውያኑ ዲክሰን ኒኩያንዲና ኤሪክ ሪንጉ ተከትለው ተገብተዋል። በሴቶች መሰረት እንግዱ ውድድሩን በ1 ሰዓት ከ16 ደቂቃ 42 ሰከንዶች ስታጠናቅቅ በአራትና 8 ደቂቃዎች ገዳ ማ ዘግይተው ተከትለዋት የገቡት ደግሞ ጣሊያናውያኑ ላውራ ቢጊቲና ሎሬታ ቢቲን ናቸው። የውድድሩ ኦፊሳላዊ ገጽ እንደሚያሳየው አሸናፊዎቹ ከ400 እስከ 200 ሺህ ዩሮ ድረስ ሽልማት ይበረከትላቸዋል። በዚህ ዓመት በህንድ ሊደረግ ታቅዶ የነበረው የክሪኬት ስፖርት የዓለም ዋንጫ ወደ ተባበሩት አረብ ኤምሬትስ እንዲዘዋወር ተወስኗል። የህንድ ክሪኬት ቦርድ ውሳኔው የተላለፈው በሀገሪቱ ውስጥ በተንሰራፋው የኮቪድ-19 ቫይረስ ምክንያት መሆኑን ዛሬ አስታውቋል። በጎርጎሳውያኑ ጥቅምትና ህዳር ወር ላይ ሊደረግ ታስቦ የነበረው ውድድር 16 ቡድኖችን አካቷል። በተጠባባቂ አዘጋጅነት ተመርጦ የነበረችው የተባበሩት አረብ ኤምሬትስ ውድድሩን ታስተናግዳለች። ዛሬ ይፋ በተደረገ የሀገሪቱ የጤና ሚኒስቴር መረጃ መሠረት ብቻ ህንድ ውስጥ 46 148 አዲስ የኮቪድ ቫይረስ ተጠቂዎች ተመዝግበዋል። ሕንድ በቫይረሱ ያጣቻቸው ህዝቦች ብዛት 3730 ነው። የሕንድ ክሪኬት ቡድን ከዚህ ቀደም ብሎ የሀገሪቱን ፕሪሚየር ሊግ እንዲቋረጥ አዘዋል። የተባበሩት አረብ ኤምሬትስ የባለፈው ዓመት የክሪኬት ዓለም ዋንጫንም አስተናጋጅ ነበረች። ዘገባው የሮይተርስ ነው። ሁለት የዩጋንዳ ኦሎምፒክ ቡድን አባላት የኮቪድ-19 ቫይረስ ከተገኘባቸው በኋላ የጃፓን የኦሎምፒክ አዘጋጅ ተቋም ጠበቅ ያለ ቁጥጥር በሀገሪቱ ድንበሮች ላይ እንዲደረግ ጥሪ አቅርበዋል። ዛሬ በነበረው ጋዜጣዊ መግለጫ ላይ የጃፓን ኦሎምፒክ ኮሚቴ ፕሬዚደንት ያሺየሩ የማሺታ ቫይረሱ ያለባቸው ተወዳዳሪዎች ወደ ሀገሪቱ አይመጡም ተብሎ እንደማይደመደም፣ ይሁንና በአየር ማረፊያዎች ላይ ጥብቅ ቁጥጥርን መዘርጋት ቁልፍ አማራጭ እንደሆነ ጠቁመዋል። አክለውም ቫይረሱ የተገኘባቸውን አትሌቶች ጉዳይ ለሀገሬው ባለስልጣናት ከመተው ይልቅ ተለይተው የሚቆዩበትን ሂደት በማመቻቸት ረገድ የኦሎምፒክ ኮሚቴው ጉልህ ሚና ሊጫወት እንደሚችልም ጠቁመዋል። የጃፓን ጠቅላይ ሚኒስትር ዮሺሂዴ ሱጋ ቫይረሱ እንዳይሰራጭ እየተደረጉ ያሉ ጥረቶችን ለሕዝባቸው ሲያስረዱ፣ የኦሎምፒክ ልኡካን ከሕዝቡ ጋር እንዳይገናኙ ጥብቅ ትእዛዞች መተላለፋቸውን ተናግረዋል። በብዙ መሰናክሎች የታጠረው የቶኪዮ ኦሎምፒክ ከአንድ ወር ያነሰ ጊዜ ብቻ ቀርቶታል። ዘገባው የሮይተርስ ነው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷ እናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ መሻውት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይ በለን። መልካም ምሽት።